ኢትዮጵያ ውስጥ አሁን የተከሰተው የፖለቲካ ቀውስ ለብዙዎች ህይወት መጥፋትና መቁሰል ለሺዎች መፈናቀልና ንብረት መውደም እንዲሁም ለማህበራዊ መስተጋብርና ለመማር ማስተማር ሂደት መስተጓጎል ምክንያት መሆኑ በተለያዩ ጊዜያት እየተዘገበ ነው። በአገሪቱ ውስጥ ለሚታየው ለዚህና ተያያዥ ጉዳዮች የህዝብ ተወካዮች ምክር ቤት አባላት ለጠቅላይ ሚኒስትር ኃይለማርያም ደሳለኝ ጥያቄ ማቅረብ እንደሚፈልጉ መጠየቃቸውን ይናገራሉ። የህዝብ ተወካዮች ምክር ቤት አባሎች እየተጎዱ ያሉትን ሰዎች ወክለው በፓርላማ ይገኛሉ። ስለዚህ እንደ አባልም ሆነ እንደ ተቋም የሀገሪቱ ህገ መንግስት የሰጣቸውን ሚና መጫወት እንዳለባቸው ይታመናል ሲሉ በኦሮሚያ ክልል በጉጂ ዞን ቡሌ ሆራን ወክለው ፓርላማ የሚገኙት አቶ ቦነያ ኡዴሳ ለዶቼ ቤሌ ይናገራሉ። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ፓርላማ ቀርቦ ለምነሱ ጥያቄዎች መልስ እንዲሰጡ የጠየቁበትን ምክንያት እንዲህ በማለት ያስረዳሉ። የሮማ ከነነጀ ተማጅሩ ሚዳ መምርገነማ ሚዳ ማጅሩ ከና ከናብስሱ ደንዳው ከናብስሱ ቀቡዩ ሴርካ ሄር ብይ ከንከነ በአሁኑ ሰዓት እየተሰራ ያለው አሁን እየተጣሰ ያለውን የሰብአዊ መብት ሊያስቆም የሚችለው ወይም ለማስቆም ግዴታ እንዳለው ህገ መንግስቱ ለኢህአደግ ስራ አስፈጻሚ ኮሚቴ ሰጥቷል። የስራ አስፈጻሚ ኮሚቴውን የሚመሩት ደግሞ ጠቅላይ ሚኒስትሩ ናቸው። አሁን በሀገሪቱ ከህገ መንግስት ውጭ በሰው ልጅ ላይ እየተፈጸመ ያለውን የሰብአዊ መብት ጥሰት ማስቆም ስላለባቸው ፓርላማው ከሳቸው ጋር ልወያይ ይፈልጋል። እኛም እንደ ፓርላማ አባላት መጠየቅ የምንፈልገው የሰው ግድያ ለምን አልቆመም? በመንግስት በኩል ይህን ለማስቆም እስካሁን ምን እየተሰራ ነው? ይህን ለማስቆም ምን መደረግ አለበት? ለምን አልቆመም? ለምን አላስቆማችሁም? የሚል ጥያቄዎችን በዋናነት የሚነሱ ጥያቄዎች ናቸው። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ጥያቄያቸውን ለመመለስ ወደ ፓርላማ መቼ ብቅ እንደሚሉ አሳውቀዋል። ለምለው ጥያቄ እንሞ ያይ አይሮ እሳቸው አሁን እየተካሄደ ባለው የኢህአዴግ ስራ አስፈጻሚ ኮሚቴ ስብሰባ ላይ ይገኛሉ። እንደ ኢህአዴግ የተነሳውን ጥያቄ በስብሰባው ላይ ስለሚወያዩበት በዛ ላይ ተወያይተንበት የምንደርስበት ነጥቦች ይዤ ይመጣለው ብለዋል። ያልተጠናከሩ ነጥቦች ይዤ ከመምጣት እንደ ኢህአደግ ስራ አስፈጻሚ ኮሚቴ ተወያይተንበት በአጭር ጊዜ ውስጥ መጥቼ መልስ እሰጣቸዋለሁ ስላሉ እየጠበቅናቸው ነው። ጠቅላይ ሚኒስትር ኃይለማርያም ደሳለኝ እንዲቀርቡና በጉዳዩ ላይ እንድንወያይ የጠየቅንበት ምክንያት የወከልነውን ህዝብ ድምፅ ለማሰማት ነው የሚሉት ደግሞ በኦሮሚያ ክልል በጉጂ ዞን ነገሌን በመወከል ምክር ቤት የገቡት አቶ ታሪኩ ደምሴ ናቸው። ቀደም ሲል ጠቅላይ ሚኒስትሩ ምክር ቤት ቀርቦ በእንዲህ አይነት ጉዳይ ላይ የተወያየም ቢሆንም ያን ጊዜ ሁኔታዎች እንዲህ አልባሱም ነበር ነበረም ይላሉ። ከዚህ በፊት ይመስለኛል ከአንድ ወር በፊት ጠቅላይ ሚኒስትሩ ፓርላማ ቀርቦ ለተነሱት ጥያቄዎች መልስ ሰጥቶ ነበር። ግን የፖለቲካ ሁኔታ በዚህ ደረጃ አልደረሰም ነበር። ችግር ቢኖርም በጊዜው እንዳሁኑ ከበድ ያለ እና የከረረ አልነበረም። በሀገሪቱ የሕዝብ ተወካዮች ምክር ቤት ከ547 መቀመጫዎች ኦሮሚያ ክልል 178፣ መቀመጫ አማራ ክልል 134፣ የደቡብ ብሔር ብሔረሰቦችና ሕዝቦች ክልል 108፣ ትግራይ ክልል 37፣ አዲስ አበባ 23 መቀመጫዎች ሲኖራቸው፣ ቀሪው በሌሎች በኢህአደግ አጋር ድርጅቶች የተያዘ መሆኑን ዘገባዎች ይጠቁማሉ።